SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ግዛቸው ተሰማ በከርተን ዩኒቨርሲቲ ፐርዝ አውስትሬሊያ ተመራማሪ ናቸው። በቅርቡ ሜይ ሀያ የአውስትሬሊያ ጤና ሚኒስትር ግሬግ ሃንት ሁለት የከርተን ዩኒቨርሲቲ ተመራማሪዎች 1.29 ሚሊዮን ዶላርስ የብሔራዊ ጤናና ሕክምና ምርምር ጉባኤን የምርምር ድጎማ አሸናፊ መሆናቸውን ከገለጡት ውስጥ አንዱ ሲሆኑ ሌላው ተጋሪ ዶክተር ከፍያለው አዲስ አለነ ናቸው። ሁለቱ ወጣት ተመራማሪዎች 645,205 ዶላርስ በነፍስ ወከፍ ለምርምር ፕሮጀክቶቻቸው ማካሄጃ አግኝተዋል። ዶክተር ግዛቸው በቅድሚያ እንኳን ደስ አሎት። ካሳሁን በጣም አመሰግናለሁ። አንተም እድሉን ስላመቻቸህ እና ኢንተርቪው እንድንሰጥ ስለጠየቀን በጣም በግሌ አመሰግናለሁ። መልካም። የእርስዎ ጥናት ትኩረት ጠጫዎች ሶስት ዋነኛ የጤና ጉዳዮች ላይ ወይም የጤና ተጋላጭነት ላይ የሚያተኮሩ ናቸው። አንደኛው ሞተው የሚወለዱ ሕጻናት ላይ፣ ሁለተኛው ቀደም ብለው ያለ ጊዜያቸው የሚወለዱና ሶስት ዝቅተኛ ክብደት ኖሯቸው የሚወለዱ ልጆችን የሚመለከት ነው። በቅድሚያ ይህንን ምርምር ስራ የሚውል ገንዘብ ለማግኘት ውድድሩ ምን ያህል አዋኪ ነበር? እንዴትስ ነው ሊያገኙ የቻሉት? በጣም አመሰግናለሁ እንደጠቀስከው ይህንን ሪሰርች ለመስራት ፈንድ ያገኘ ነው ከአውስትራሊያ የፌዴራል መንግስት ነው። የአውስትራሊያ መንግስት በየአመቱ በዩኒቨርሲቲ ውስጥ እንዲሁም በሪሰርች ተቋማት ያሉ ተመራማሪዎች የጥናት ፕሮግራማቸውን በማቅረብ ባቀረቡት የፕሮፖዛል እንዲሁም እስካሁን በሪሰርች ባደረጉት አስተዋጽኦ ግምት ውስጥ በማስገባት ነው። እንግዲህ ውድድሩ በዋናነት የሚደረገው ከአሁን በፊት የምታደርጋቸው የተለያዩ ጥናቶች ለህብረተሰብ እያደረጉት አስተዋጽኦ ምንድን ነው፣ ጥናቶች ውስጥ ምን ያክል የጤና ፖሊሲዎችን ለማዘጋጀት ተረድተዋል የሚል እና ከዚህም በተጨማሪ እንደ ተመራማሪ ጥናቶቹን ተደራሽ ለማድረግ በተለያዩ ሀገር አቀፍ እና ዓለም አቀፍ ኮንፈረንሶች እንዲሁም ወርክሾፖች መቅረባቸው እና ይህን ሁሉ ግምስት በማስገባት ከዛ በተጨማሪ ለሚቀጥሉት አምስት አመታት በትክክል ተፈጻሚ ሊሆን የሚችል የጥናት ፕሮፖዛል ማቅረብ ያስፈልጋል። እንግዲህ እነዚህ ሁለት ዋና ዋና ነገሮችን ግምስት በማስገባት ነው ውድድሩ የሚካሄደው። ከዛ ፕሮሰስ በኋላ ነው ይህን እድል ለማግኘት የቻል ነው። የጥናቱ ምርምር የሚያተኩረው በተለይም በርሶ ዘርፍ አኳያ ማህፀን ውስጥ ሞተው የሚወለዱ ልጆችን ቀደም ብሎ ለመተንበይ ስትራቴጂዎቹን ለመንደፍ እንዲያመች የሚረዳ ነው። ምርምሮ ትኩረት ድጋፉ አንዱና ከዚህ አኳያ ቀደም ብሎ ለመተንበይ የሚቻለው በምን መልኩ ነው? በጣም ጥሩ ጥያቄ ነው። ቀደም ብለው የሚወለዱ ህጻናት፣ ክብደታቸው አነስተኛ ሆነው የሚወለዱ እንዲሁም በማህፀን ውስጥ ሞተው የሚወለዱ ህጻናት እነኚህ በጣም ከፍተኛ የሆኑ ችግሮች ናቸው። በተለይ በታዳጊ አገሮች በጣም ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊ በማህበረሰቡም ዘንድ በመንግስትም ዘንድ ከፍተኛ የሆነ ችግር የሚፈጥሩ ናቸው። ከዛም በተጨማሪ ባደጉትም ሀገሮች ለምሳሌ በአውስትራሊያ ቀላል የማይባል ዳታ ነው ያለው። ለምሳሌ በአመት እስከ ሁለት ሺህ የሚሆኑ ህጻናት በማህፀን ውስጥ ሞተ ይወለድ ያሉ ይህም በቀን ስድስት ህጻናት ሞተ ይወለድ ያሉ ማለት ነው። ይሄ እንግዲህ ከፍተኛ የሆነ የቤተሰብ እንዲሁም የማህበራዊ ችግር ይፈጥራል። ከዚህም በተጨማሪ ካለ ጊዜያቸው ቀድሜው የሚወለዱ ህጻናት እነሱን ለመንከባከብ እና ለማሳደግ ከፍተኛ የሆነ የሀገር ኢኮኖሚ አስተዋጽኦ ያመጣል። በእኛ ጥናት ለመስራት ያሰብነው ከአሁን በፊት ባለፉት ሰላሳ ዓመታት በአውስትራሊያ የተወለዱ ህጻናትን መረጃ በማጠናቀር ከእናቶቻቸው የማህበራዊ ኢኮኖሚያዊ በእርግዝና ወቅት የነበራቸው የጤና ሁኔታ እንዲሁም ከእርግዝና በፊት የነበራቸውን የጤና ሁኔታ አንድ ላይ በማድረግ እነዛ ሞተው የተወለዱ ህጻናት ወይም ቀድመው የተወለዱ ህጻናት ምን አይነት ተያያዥነት እንዳላቸው ጥናት እናደርጋለን እንግዲህ የጥናት ምንድን ነው ጥቅሙ እነዚህ አሁን ለጠቀስናቸው ናቸው ከህፃናት ጤና ጋር ተያይዘው ለቀረቡ ጉዳዮች ዋና ዋና የሆኑ የተጋላጭነት ትንበያ ለማካሄድ ነው እንግዲህ የተገላጭነት ትንበያ የተለያዩ ጥቅሞች ይኖሩታል አንዱና ዋናው ጥቅም ቀድመን ይህ ችግር እንደሚፈጠር ካወቅን እናቶች በእርግዝና ወቅት አስፈላጊውን ትኩረት ለማድረግ ያስችላል። በእርግዝና ክትትል ጊዜ የሚሰጡ የተለያዩ አገልግሎቶች አሉ። እነዛን አገልግሎቶች ተጋላጭ ሆነው ለተገኙ እናቶች በበለጠ ትኩረት በመስጠት ቀድመው የሚወለዱ ሕጻናትን ቁጥር መቀነስ እንዲሁም ሞተው ሊወለዱ የሚችሉ ሕጻናትን ቁጥር መቀነስ የሚያስችል ነው። ከዚህ ጋር በተያያዘ በቅርቡ አንድ በእኛ ሪሰርች ቲም የወጣ ጥናት አለ። ይህም ጥናት እንደሚያሳየው አርባ አምስት ፐርሰንት የሚሆኑት ሞተው የተወለዱ ህጻናትን ቀድሞ መተንበይ እንደሚቻል አሳይቷል። እንግዲህ በእኔ ጥናት ይህን ቁጥር ከፍ በማድረግ ሞተው ሊወለዱ የሚችሉ እንዲሁም ያለ ጊዜያቸው የሚወለዱ እና በሶስተኛነት ክብደታቸው አነስተኛ ሆነ የሚወለዱ ህጻናትን ቁጥር ቀድሞ መተንበይ እና ለእሱም አስፈላጊውን ክትትል ለመስጠት የሚያስችል የጤና ስርዓት ለመዘርጋት ያስችላል የሚል ተስፋ ሰንቀን ነው እየተንቀሳቀስን ያለ ነው። ሞተው የሚወለዱ ልጆች ወይም ያለ ጊዜያቸው የሚወለዱ ልጆችንም ሆነ ዝቅተኛ ክብደት ሲኖራቸው የሚወለዱ ልጆች ይህ እውነት እንዳይገጥማቸው ለማድረግ በምን መልኩ ቅድመ መከላከል ማድረግ ይቻላል? ዋነኛ መንስኤዎቹስ ምንድን ናቸው? ከአሁን በፊት የነበሩ ጥናቶች የሚያሳዩት እነኚህ ነገሮች በዋነኛነት የሚከሰቱት አንደኛ እናቶች እድሜያቸው በጣም ለጋ ሆነው በሚወልዱበት ሰዓት ከዛም በተጨማሪ እንደዚሁም እድሜያቸው ገፋ ካለ በኋላ የሚወልዷቸው ህጻናትም ለዚህ ተጋላጭ ሆነዋል። እንግዲህ ይሄ የተለያየ የራሱ የሆነ ምክንያት አለው። የመጀመሪያው ለምሳሌ እናቶች በወጣትነታቸው ሰውነታቸውና ማህፀናቸው ዝግጅት በቂ ስላልሆነ በእርግዝና ሰዓት የሚያስፈልገው የኒትሪሽንም ሆነ ሌሎች አስፈላጊ ነገሮችን ለማቅረብ ሰውነታቸው ዝግጁ ስለማይሆን ነው። እድሜያቸው ለምሳሌ ገፋ ያሉ እናቶች ይህኛው ጥናቶች እንደሚያሳዩት ከሰላሳ አምስት ዓመት በኋላ ማለት ነው፣ በአብዛኛው የተለያዩ ተያያዥ የሆኑ የጤና እክሎች ይኖራሉ። ለምሳሌ የደም ግፊት፣ የስኳር ህመም ሌሎችም ከልብ ህመም ጋር የተያዙ ምክንያቶች ሊሆን ይችላሉ። እነኚህ ነገሮች በእርግዝና ወቅት ግዝናውን ተጨማሪ እክሎች ወይም ኮምፕሊኬሽን በመፍጠር በጽንሱና በሚወለደው ልጅ ላይ ከፍተኛ ጉዳት ያመጣል። ስለዚህ ቅድም እንደጠቀስኩት እነኚህን ዋና ዋና ምክንያቶች የታወቁትን ወይም ሌሎች የተለያዩ አዳዲስ ምክንያቶችን በመለየት እነዛ ችግሮች ያሉባቸውን እናቶች ከፍተኛ የሆነ ትኩረት እንዲያገኙ በእርግዝና ክትትል ወቅት አስፈላጊውን ክትትል በጤና ተቋማት እንዲያገኙ ለማድረግ የሚያስችል ነው። ምሳሌ ለመስጠት ያክል አንዲት እናት የምትወልደው ልጅ ሞቶ ለመወለድ ከፍተኛ ተጋላጭ መሆኑ ከታወቀ፣ ለምሳሌ ቀድሞ እንዲወለድ የሚደረግበት ሁኔታ ይኖራል። አስፈላጊ ሆኖ ከተገኘ እንደሱ አይነት ነገሮች ይኖራሉ። ከዛ በተጨማሪ ቀድሞ የመወለድ እድል ያላቸው ህጻናት ከመወለጃቸው በፊት የሚሰጡ መድኃኒቶች ይኖራሉ። ለምሳሌ ሳምባቸው እንዲወለድ መስጠት የሚያስፈልግ መድኃኒት አለ። እሱን በመስጠት ልጆቹ ከተወለዱ በኋላ ጤነኛ እንዲሆኑና አስፈላጊው እድገት እንዲኖራቸው ለማመቻቸት ያስችላል። የእርስ ጥናት በእርግጥ በአውስትራሊያ ውስጥ ነው ያተኩረው እና ከዛ ባሻገር ኢትዮጵያ እንደ ምሳሌ ወስዶ በዛ ዙሪያ ሲያደረጉት ጥናት አለ በዚህ ዘርፍ። ካሳሁን ጥሩ ጥያቄ ነው። እንግዲህ በመግቢያ ለመግለጽ እንደሞከርኩት ይሄ የህጻናት ሞተ የመወለድ ሁኔታ ወይም ያለ ጊዜያቸው ቀድሞ የመሞት ሁኔታ በአብዛኛው በታዳጊ ሀገሮች የሚከሰት ነው። ከአሁን በፊት የተለያዩ ጥናቶች ለማድረግ ተሞክረዋል። ግን ኢትዮጵያ ውስጥ እንዲህ አይነት እና ተመሳሳይ ጥናቶች ለማድረግ የመረጃ ክፍተቶች አሉ። አሁን ከዚህ ጥናት ወይም እስካሁን ባገኘሁት ልምድ በመመስረት ኢትዮጵያ ውስጥ ምን ያክል የችግሩ ሁኔታ እንዳለ እሱን ጥናት ለማድረግ ወደፊት እቅድ እና ፕሮግራም አለን። ከዛም በተጨማሪ እንግዲህ የእውቀት እና የክህሎት ሽግግር ይኖራል። ከዚህ ያገኘነው እውቀት ኢትዮጵያ ውስጥ ለሚደረጉ ጥናቶች በእኔም ይሁን ኢትዮጵያ ውስጥ በሚገኙ የተለያዩ ተመራማሪዎች የሚደረጉትን ጥናቶች ለመደገፍ እንዲሁም ልምድ ለማካፈል ይጠቅማል የሚል ግምት አለኝ። ለምርምሮ ማካሄጃ ያገኙት ገንዘብ ስድስት መቶ አርባ አምስት ሺ ሁለት መቶ አምስት የአውስትሬሊያ ዶላር ነው። ከግማሽ ሚሊዮን ዶላርስ በላይ ነው። ይህ ገንዘብ የእርሶ ምርምር ጥናቶን ዳር ለማድረስ በምን መልኩ ነው የሚጠቀሙበት? ጥናቱስ ምን ያህል ጊዜ ይፈጃል? ውጤቱስ በምን ይመዘናል? አመሰግናለሁ። እንግዲህ ይሄ ስድስት መቶ አርባ አምስት ሺ ሁለት መቶ አምስት የአውስትራሊያን ዶላር በዋናነት የሚውለው ለሚቀጥሉት አምስት አመታት የኔን የጥናት ትኩረት በዚህ ፕሮጀክት ላይ ስለማደርግ የሚከፈለኝ ደሞዝ ሁኔታ ከዚህ የሚመጣ ነው። ከዚህም በተጨማሪ የተለያዩ ዓለም አቀፍ ልምዶችን ለመውሰድ ወደ ተለያዩ ሀገራት በሚደረጉ ኮንፈረንሶች ይኖራሉ። እሱን ለመካፈል ይሄ ፈንድ መጠቀም እንችላለን። ከዛም በተጨማሪ እንደነገርኩህ ከአራት ስቴቶች የምናገኘው የልጆችን ጤና እንዲሁም በእርግዝና ወቅት የነበረ የጤና ሁኔታን የሚዳስስ መረጃዎች ይኖራሉ። ሪጅስትሪዎች አሉ። እነሱን ለማግኘት የሚያስፈልግ ክፍያ ይኖራል። ለሱ ለመክፈል እንጠቀምበታለን። ከዛም በተጨማሪ ይህን ጥናት ለማገዝ ከእኔ ጋር አብሮ ለመስራት የፒኤችዲ ጥናታቸውን ለማካሄድ የሚያስችል ሁኔታ ለመፍጠር ይጠቅማል። እንግዲህ የጥናቱ ሁኔታ የሚገመገመው የተለያዩ ውጤቶችን በየጊዜው ከጥናቱ የሚወጡ ውጤቶችን በዓለም አቀፍ እንዲሁም በአገር አቀፍ ጆርናሎች የምናሳትም ይሆናል። በአጠቃላይ ጥናቱ ሶስት የተለያዩ ክፍሎች ይኖሩታል። የመጀመሪያው በመጀመሪያው ሶስት ዓመት በዋናነት የምናተኩረው የተጋላጭነት ሁኔታን ለመተንበይ የሚያስችለውን ሞዴል መገንባት ነው። ከዛ በመቀጠል ያን የተጋላጭነት ሞዴል በወስተርን አውስትራሊያ ባሉ እርጉዝ እናቶች ላይ የተለያዩ መረጃዎችን በመውሰድ የእኛ ሞዴል ተጋላጭነት የለየውን እና ትክክለኛ ዳታውን በማስተያየት ምን ያክል የተጋላጭነት ትንበያው ጠንካራ እንደሆነ ለመገምገም ችለናል። በመጨረሻም መስተካከል ያለባቸው ነገሮችን አስተካክለን ወደ ስራ ለማስገባት ከተለያዩ በመስኩ ከሚሰሩ የሕክምና ባለሙያዎች ጋር የምንነጋገር ይሆናል። እንግዲህ ጥናቱ በቅድ ደረጃ ይሄን ይመስላል። ወደፊት የሚኖረውን ነገር እንግዲህ አብረን የምናየው ይሆናል። እነህን ሁኔታዎች ለማሳካት ነው የምንሞክረው እውነት ነው። በሂደት እንደዚሁ የጥናታችሁን ደረጃ በደረጃ እንደምታጋሩን ተስፋችን ነው። ዶክተር ግዛቸው ተሰማ በከርተን ዩኒቨርሲቲ የህብረተሰብ ጤና ተመራማሪ የምርምር ስራው የሚውል ከግማሽ ሚሊዮን ዶላርስ በላይ ድጎማ ማግኘት በመቻለው በድጋሚ ኳን ደስ ያለዎ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን።